የፌዴራሉ የስነ ምግባርና ጸረ ሙስና ኮሚሽን ማስረጃ ኖሮት በፍርሃት ወይም በስጋት ያልከሰሰው ተጠርጣሪ የለም ሲሉ ኮሚሽነሩ ተናገሩ። ይሁንና በሕዝብ አስተያየትና በኮሚሽኑ ስራ አፈጻጸም መካከል ልዩነት ሊኖር እንደሚችል ያምናሉ። በክልል ደረጃ የሚገኙ የጸረ ሙስና ኮሚሽኖች አሰራር ግን ጣልቃ ገብነት እንደሚስተዋልም ገልጠዋል። መለስካቸው አምሃ ዛሬ የጸረ ሙስና ጥምረት ስራ አስፈጻሚ ኮሚቴ ያካሄደውን 11ኛ ዓመታዊ ጉባኤ ተከታትሎ ተከታዩን አጠናቅሯል። ዛሬ የሀገር አቀፍ የጸረ ሙስና ጥምረት ስራ አስፈጻሚ ኮሚቴ አስራ አንደኛ መደበኛ ስብሰባ በተካሄደበት በሸራቶን ኦቴል የፌዴራልና የክልል የስነ ምግባርና ጸረ ሙስና ኮሚሽን እና የሀገር አቀፍ የጸረ ሙስና ጥምረት የሁለት ዓመት በጀት የስራ አፈጻጸምና እንቅስቃሴ ዘገባ በቀረበበት ወቅት የፌዴራሉ የስነ ምግባርና ጸረ ሙስና ኮሚሽን ኮሚሽነር አቶ አሊ ሱሌማን በተለይ ለቪኦኤ በሰጡት ቃለ ምልልስ ኮሚሽኑ ባለው አቅም ሁሉ እየሰራ እንደሆነ ገልጸዋል። በተደጋጋሚ በኮሚሽኑ ላይ ከሚቀርቡ ስሞታዎች ወይንም ክሶች ከፍተኛ የሙስና ወንጀል የሚፈጽሙ የመንግስት ባለስልጣናትም ሆኑ ሌሎች አካላትን አይከስም የሚለውን አስተባብለዋል። እንግዲህ በእኛ በኩል ሁልጊዜም እንደምለው ትልቅ ማለት የሙስናው መጠን ነው። ሰው የሰው አይደለ ሰው ጋር አያያዝን ትልቅ ነው። ግራንድ ኮራፕሽን ማለት ሰው አይደለም፣ ትልቅ ሀብት ነው ወይንም ትልቅ ስልጣን ነው። ትልቅ ስልጣን ነው ግን ከትልቅ ሀብት ጋር መያያዝ አለበት። በዚህ ረገድ እኛ ማስረጃው ደርሶን በመስጋት በመፍራት ምክንያት ያልከሰት ነው ሰው አለ ብለ የሚጨስተን ህሊና የለም። እንከሳለን። ነገር ግን የኮሚሽኑ አቅም እነዚህ ትልልቅ ሰዎች ደግሞ ሙስና አፈፃፀም ያላቸው ብልጠትና አቅም ከባድ ስለሚሆን ከእኛ አቅም በላይ ሊሆን ይችላል። ነገር ግን ሁልጊዜም ቢሆን በሕዝብ ፐርሴፕሽን እና በችግሮች መካከል በእኛ አፈፃፀም መካከል ልዩነት እንዳለ ይታወቃል። ይሄ ደግሞ የእኛ ብቻ ችግር አለ የሁሉም በዓለም ላይ ያሉ ተመሳሳይ ተቋማት ችግር ነው። ጸረ ሙስና ኮሚሽን በተለያየ መንገድ በህዝብ ወይም በሀገር ንብረት ላይ ከፍተኛ ጥፋት የሚፈጽሙ መስሪያ ቤቶች እንዳሉ በፓርላማም ሆነ በሌሎች መድረኮች ላይ ከሚያቀርባቸው ሪፖርቶች መገንዘብ ይቻላል። ይህም እንዳፈጻጸም ጉድለት ሆኖ ነው የሚቀርበው። አፈጻጸም ወንጀል ሆኖ የሚቀርበው መቼ ነው እያለም ህብረተሰቡ ብዙ ጊዜ ሲያመረር ይሰማል። ለዚህ ምን መልስ ይኖረዋል ለሚለው ጥያቄም ኮሚሽነር አሊዩ ሱሌይማን ነገሩ ከህግ አንጻር እንዲቀላል እንዳልሆነ ነው የሚያስረዱት። አንድን ሰው ወንጀል ፈጽሟል በማስረጃ ደግፎ ለመክሰስ የሚያበቃ ደግሞ መለኪያው ስትሪንጀንት ነው ወይም ጠንካራ ነው። በዚህ ረገድ ሙከራን ያስቀጣል በወንጀል ህጉ። ነገር ግን ሙከራንም ለማስረዳት ክሪሚናል ኢንቴንቱ መኖር አለበት። ያን ክሪሚናል ኢንቴንት ብዙ ጊዜ ፕሩቭ የሚደረገው በአክሱ ነው። ስለዚህ ወደዚያ ውስብስብ አዎ ወደዚያ ውስብስብ ነገር ከመሄዳችን በፊት ትልቁ ትኩረት ያደረግነው ባለማወቅ ይሁን ሆን ተብሎ ከግዥ ሥርዓቱ ወጣ ያለ አፈጻጸም ሲኖር ትልቁ ትኩረት የሰጠነው የህዝብ ሀብትና ንብረትን ማጥራት። የኮሚሽኑን ሁለቱን ዘገባዎች ያገራቀፉ የጸረ ሙስና ጥምረት ስራ አስፈጻሚ ኮሚቴ ካዳመጠ በኋላ አባላቱ የተለያዩ አስተያየቶችን እና ጥያቄዎችንም አቅርበዋል። የክልል ጸረ ሙስና ኮሚሽኖች አስቸኳይ ሙስናን በመከላከል ረገድ አሳዩት የተባለው አነስተኛ የስራ አፈጻጸም ነው። አስቸኳይ ሙስና ከሚባሉት መካከል ደግሞ የመንግስት ከፍተኛ ግዥ የሚፈጸምባቸው ስራዎች ናቸው። የፌዴራሉ ጸረ ሙስና መስሪያ ቤት ጥሩ የስራ አፈጻጸም ሲያሳይ በክልሎች ለምን ተዳከመ ለሚለውም ጥያቄ ኮሚሽነር አሊ ሱሌማን ማብራሪያ ሰጥተዋል። በእርሳቸው አገላለጽ መጀመሪያ መታየት ያለበት ትልልቆቹ የመንግስት ግዢ የሚፈጸምባቸው ፕሮጀክቶች በፌዴራል ደረጃ እንደሚገኙ እና የብዙዎችን ገዢዎች ልብ የሚያማልሉ ፕሮጀክቶችም እነዚሁ ናቸው ካሉ በኋላ የክልል ፀረሙስና ኮሚሽኖች ግን የፌዴራሉን ያህል በነጻነት መስራት እንደማይችሉ ተናግረዋል። የጣልቃ ገብነቱ ጉዳይ በፌዴራል ደረጃ ያለንን ያህል ነጻነት አላቸው ብያላ ከአንዳንድ ክልሎች አካባቢ እንደምንረዳው ያንን ያህል ነጻነት አላቸው የፌዴራል እኛ የምናገኘውን ድጋፍና እኛ የምናገኘውን ብርታት እዚያ ያገኛል ወይ፣ ሴኩሪቲ ናቸው ወይ የሚለው ከአንዳንድ ክልሎች ችግር የነበረ መሆኑን የምናውቀው ሲሆን ሌሎችም ላይ ተመሳሳይ ችግር ያጣቸዋል ስለማንል ያም አፈጻጸማቸውን ሊያሳንሰው አቅም እንኳን ቢኖራቸው ያላቸው አቅም መጠን ለመሄድ የሚቸገሩ ይመስለኛል። ኮሚሽነሩ የጸረ ሙስናን ትግል የመንግስት መገናኛ ብዙሃን በሚገባው ደረጃ እንዳላገዘ ገልጸው ወደፊት በመገናኛ ብዙሃን በኩል የጸረ ሙስናን ትግል ለማጠናከር ኮሚሽኑ ልዩ ምርመራ ጋዜጠኝነትን ስልጠና ለማዘጋጀት እንዳሰበ ገልጸዋል። በዚህ ሀገር አቀፍ የጸረ ሙስና ጥምረት ስራ አስፈጻሚ ኮሚቴ ስብሰባ ከቀረቡ መረጃዎች ተነስተን ወደፊት አንድ ዝግጅት ይዘን እንደመቅረብ እንሞክራለን። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ